ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ግርማ አውግቸው ደመቀ፣ የስነ ልሳን ተመራማሪ። ከሌሎች ሀገራት ለመማርና ትምህርት ጥራት ደረጃውንም ከፍ ለማድረግ ከዛም አልፎ የውጭ ምንዛሪ ገቢም ለማስገኘት ጭምር የተሻለ የስራ እድልም ለመፍጠር ለተማሪዎች እንደገና የትምህርት ጥራት ላይም ትኩረት እንዲሰጥ ለማድረግ ከሚያግዙ ነገሮች ውስጥ በጥራት የተማሩ በሕክምና ዘርፍም ይሁን በተለያየ የትምህርት ዘርፎች ወደ ውጭ ሀገር በርካታ ሰዎች በስደት ይሄዳሉ። ከቤት ሰራተ ተገኝነት ጀምሮ እስከ ከፍተኛ የትምህርት ደረጃ ያላቸው በዚህ መስክስ በምን መልኩ መጠቀም ይቻላል? ከሌሎች ሀገሮች ምን እንማራለን? ይህን ኢትዮጵያ ውስጥ ሆን ማድረግ ይቻላል? በደንብ ይቻላል። አሁን እንዲሁም በእኛ ደረጃ እኮ አሉ። ለምሳሌ እና ፊሊፒን በምትወስድበት ጊዜ በርካታ ነርሶች፣ አሁን አሜሪካ ውስጥ ያሉ ፊሊፒኖች አሉ። በቀጥታ ከዛ እንደመጡ እዚህ ሊሰሩ የሚችሉ አንድ፣ ምናልባት ከዚህ ጋር የተያዘ ብሬንድ የምትለው ነገር ሊኖር ይችላል መጀመሪያ ደረጃ ብሬን ድሬን ለማለት እኮ ብሬን መኖር አለበት። ብሬኑን እያፈራን ወይ ካልክ የለንም፣ አላፈራ ነው። የማን ብሬን ነው ድሬን የሚሆነው? ሰዎቻችንን በመንግስት ደረጃ በውጭ ጉዳይ ደረጃ ራሱ እንትንጠቁሙ ካልተሳሳ የሰራተኛ ላኪና በቀጥታ ሰራተኛ እንልካለን። የሚሰሩት ወደ አረብ ሀገራት ሄደው የቤት ስራ ውስጥ እንዲሰሩ ነው፣ የቤት ሰራተኞች ሆኖ እንዲያደርጉ ኢቨን በዛ በፎርማል በሆነ መንገድ ኦፊሻል በሆነው መንገድ ከሚሄደው በላይ በየባህሩ ላይ በዚህ ገብቶ የመን እንደዚህ እንደዚህ ሆኖ እንዲተሰቃዩ እንደዚህ እንትን የሚሉ በየጊዜው ትሰማለህ። መስማቱ ራሱ የሚከብድ ነው። ሰዎቻችን መሄድ ካላቆሙ ደግሞ የሰው ሀብት ችግር የለብንም መሄድ ካላቆሙ መሄዱ ከሆነ ኦፊሻል የምናደርጋቸው ከሆነ ሰውን ደግሞ መገደብም አትችልም። ጥራት ያለውን መላክ አንችልም ወይ ጥራት ያለውን ብንልክ ችግር ሊያመጣብን ይችላሉ። ታስተምረን አስተምረን እንዴት እልካለን የምትል ከሆነ ምናልባት የሚያመጣው ኮሪሜታንሱ ከነሱ በሚልኩት የሚመጣው ከሁለት ከሶስት ጀኔሬሽን በኋላ አገሪቷ ሰላም ሆና እንትን ብትል አገሪቷ እያደገች ብትመጣበት ውጣ ብትለው የማይወጣ ህዝብ እኮ ነው የምትፈጥረው። ስለዚህ አንድም ያንን መጠቀም ይቻላል። ቢያንስ ሁለት ነገሮች ላይ እነሱ ላይ አተኮሮ መስራት ይቻላል። አንደኛው አይቲ ላይ ነው። ሁለተኛው ደግሞ ህክምና ላይ ነው። ባለፈው ካልተሳሳትኩ የሆነ ዜና የሰማው መስሎ የነበረ ምናልባት ትንሽ ቆየት ብሏል፣ አመትም ሊሆኑ ይችላል። ህክምና ዶክተሮች ሰላማዊ ሰልፍ ወጡ ስራ አጣን ብሎ የሚል ይህ እጅግ በጣም የሚያስደነግጥ ነገር ነው። አንደኛ፣ ሀገሪቷ በሕክምና ዶክተር ደረጃ በቂ ሰው አላት አለ የምትለው አይደለም። ገና ሕክምና በበቂ ሁኔታ የተዳረሰበት ሁኔታ አይደለም። ሁለተኛ፣ ስራጣም ብሎ ሰላማዊ ሰልፍ ለመውጣት እንዴት ዶክተር እንትን ያደርጋል? ተለምኖ በሌላው ሀገር ላይ ሊሰራ የሚችል ምክንያቱም የትኛውም ዓለም ላይ የሕክምና ዶክተር ካልከው የሕክምና ዶክተርን ፈልጎ የማይወስድ የለም። ኢንፋክት በየሀገሩ ላይ ያለ ስታንደርድ አለ። ከአንዱ ሀገር መጥተህ ዝም ብለህ ሐኪም ስለሆንክ ሌላው ሀገር ላይ ሆነህ ሐኪም ልትሆን አትችልም። ግን ደረጃውን የጠበቀ ሐኪም ከሆንክ ከየትኛውም ቦታ ላይ ይወስድሃል። ታዋቂ አይነት ስልጠና ልክ እንደ ፊሊፒን ለምሳሌ ነርሶች በቀጥታ የሚመጡበት ምንም ስልጠና ሳያስፈልጋቸው። ከኢትዮጵያ ነርስ አይደለም ዶክተር የምትመጣው እዚህ ስልጠና የተወሰነ ነገር ካላደረገው እንትን አይለም። ስለዚህ ምንድነው ኳሊቲውን፣ እንዴት አድርጎ እሱ ላይ እናተኩር ነው መንግስት በዚህ ደረጃ ላይ ራሱ ትኩረት አድርጎ ለውጭ ሀገር ሰራተኞችን የቤት ሰራተኛ ወደ አረብ ሀገር ቤት ሰራተኛ ከምልክ ነርሶችን ወይም የአይቲ ፕሮፌሽናሎችን ወይም በሌላ በጣም በሙያ ሰልጥኝ ይልካለሁ ብሎ አቅዶ ላይ ሰራ ይችላል መስራትም አይጠበቅበትም። የራሱን ሀገር ማሳደግ እንጂ ወደ ሌላ ነገር ላይ አይቻልም። ቢያንስ ግን የግል ተቋሞች እነኝህን የሚሄደውን የሰው ሀብታችን የሚሄድ ከሆነ ፕሮፌሽናል ሰራተኛ ሆኖ እንዲሄድ መንገዱን ብትከፍትለት ይህን ማድረግ ይቻላል። በነርሲንግ ላይ ጥሩ ስልጠና መስጠት ለሀገሪቷም ግብዓት ይሆናታል። የሚተርፈው ደግሞ ወደ ውጭ ሊወጣ ይችላል። የተለየ ግል ትምህርት ቤቶች፣ የግል ዩኒቨርሲቲዎች በዚህ ላይ ትኩረት አድርገው ቢሰሩ ትልቅ ነገር ነው ብዬ ነው ማስበው። እና ጥራት ብዙ ብዙ ነገሮች ጋር ይያያዛል ማለት ማንኛውም ሀገር አደገ የምትለው ከትምህርት ጋር የተያያዘ ጥሩ ትምህርት ጥሩ እውቀት የሌለው የትም አያደርስ ለምሳሌ ቻይናዎችን ተመልከት አሁን ቻይናዎች የዛሬ ሰላሳ ዓመት ምናምን አካባቢ ላይ የቻይና ምሁራን የምትላቸው ይህን ያህል በዓለም ላይ ትልቅ ቦታ የምትሰጣቸው አይደሉም በተለያዩ መድረኮች ላይ የሚያሳትሟቸው ስራዎችም ይሄን ያህል አይደሉም። ብዙ የሪሰርች ነገሮች ሲያወጡ አታይም። በቴክኖሎጂውም ደረጃ በተ መጀመሪያ ላይ ሲነሱ እያደረጉ የነበሩት ምንድነው ካት ኤንድ ፔስት የምትለው አይነት ነው። ከተለያየ ሀገር ላይ የወሰዱትን ትንሽ ሞዲፋ አድርጎ የማቅረብ ነገር ነው። አሁን ግን ተመልከታቸው በብዙ ነገሮች ላይ ለዓለም እጅግ ጠቃሚ የሆነ የራሳቸው ኢኖቬቲቭ አዳዲስ የሆኑ የምርምር ግኝቶችን በስፋት እያወጡ ነው። በአጭር ጊዜ ውስጥ የት እንደደረሱ ተመልከት። ትምህርት ጥራት ላይ የኢኮኖሚው እድገት የቻይና ኢኮኖሚ ደግሞ ምንም ነገር አይደለም። የትና የት እየደረሰ ነው። በአጭር ጊዜ ውስጥ ምናልባትም ከዓለም አንደኛ ልትሆን ትችላለች፣ ከአሜሪካን እንበልጣ በዚህ ደረጃ ላይ ከዛው ልክ የትምህርት ጥራቱ እንዴት የሄደ እንደሆነም የምትመለከተው ነው። እና ትምህርት ጥራት በቀጥታ ከእድገትም ከኢኮኖሚ እድገታችን ጋር የተያያዘ ነው። ምናልባት እኮ አሁን ያለው ራሱ በሀገሪቷ ውስጥ ያሉ ችግሮች በጥራቱ ላይ ምናልባት ሰላሳ ዓመት ወይም ዓመት ባለፈው ባለፈው ኢቭን ከደርግ በኋላ ላይ በትምህርት ጥራት ላይ ተሰርቶ ቢሆን ኖሮ አሁን ያሉት ችግሮች ራሱ በተወሰነ ደረጃ ላይኖሩ የሚችሉ ይሆን ነበር። ምክንያቱም የሚያስብ ጀኔሬሽን ነው የምትፈጥረው እርስ በርስ የሚባላና የሚገዳድር ሳይሆን አስቦ ሕይወቱን ሊለውጥ የሚችል ጀኔሬሽን ስለምትፈጥር። እርሶ የስነ ልሳን ተጠባቢ ነዎት። አንዱ የትምህርት ጥራቱ ችግር ተደርጎ የሚወሰደው የሚሰጡ ትምህርቶች በእንግሊዝኛ ቋንቋ ነው። በኢትዮጵያ ውስጥ ከሰባተኛ ክፍል በላይ በተለይ ዩኒቨርሲቲ ሙሉ በሙሉ በዛ መልክ ነው የሚሰጠው እና በውጭ ሀገር ቋንቋ ራሳቸውን መግለጥ የማይችሉ አስተማሪዎችም ተማሪዎችም ስላሉ ለትምህርቱ ጥራት አንዱ ትልቁም ቁልፍ ከሚባሉ ጉዳዮች ውስጥ የቋንቋ ችግሮች ናቸው የሚል ተደጋግሞ ይነሳል፣ በተለያዩ ጥናቶችም ሆነ በተመራማሪዎች አንደበት። እርስዎ ባለፈው ኦሪጂን ኦፍ አምሃሪክ የሚል መጽሐፍ እንደዚያ አበርክተዋል ለአንባቢያን። ከዛ አኳያ አማርኛን ከአንደኛ ደረጃ ጀምሮ እስከ ከፍተኛ ተቋማት ድረስ በማስተማሪያ ቋንቋነት መጠቀሙ ምን ያህል የበለጠ የትምህርት ጥራትን ደረጃ ከፍ ሊያደርግ ይችላል ይላለሁ? በአገር በቀል ቋንቋ መማር የማሰቢያ ቋንቋም ጭምር ነው የበለጠ ሰዎች ሰዎች ሀሳባቸውን ለመግለጥ ይችላሉ። ቅድም እንዳነሱት ቻይና ተመራማሪዎች ከፍተኛ የሆነ አዳዲስ የፈጠራ ደረጃ ላይ ደርሰዋል። በቋንቋቸው ነው እንጂ በእንግሊዝኛ ቋንቋ አይደለም ያንን ያደረጉትና በዚህ መልክ ምን አይነት ፖሊሲ ትኩረት ሊሰጥ ይገባል ይላሉ። በጣም ጥሩ ጥያቄ ነው ያነሳልኝ። በራስ ቋንቋ መማሩ ምንም ጥያቄ የለውም፣ ጠቃሚ ነው ግን አሁን በሀገሪቷ ውስጥ ባለው ሁኔታ ላይ የሀገሪቷ የትምህርት ጥራት ጉዳይ ማነሱ በራስ ቋንቋ መማሩ ነው ወይስ አለመማሩ ነው ብትለኝ፣ በምንም ተአምር በራስ ቋንቋ ስለመማር ስላልተማሩ አይደለም። አጠቃላይ እኮ ነው የሞተው። ተመልከተው፣ አሁን እያወዳደርን ያለ ነው። ለምሳሌ በተወሰነ ደረጃን ቢሆን ኤሌመንተሪንም፣ ማለት የመጀመሪያ ደረጃን እስከ ስምንተኛ ክፍል ድረስ በራሳቸው ቋንቋ እየተማሩ ነው ብዙዎቹ። በቋንቋ ማስተማር ደረጃ ተብሎ በደርግ ጊዜ ከነበረው ትምህርት አስበው አሁን ካለው ጋር ፈጽሞ የምታወዳድረው አይደለም። የደርግ ጊዜም ትምህርቱ የወደቀ ነው ተብሎ መጀመሪያ ሲጀመር ደግሞ የነበረው በተለይ በኃይለ ስላሴ ጊዜ ትንሽ ትምህርት ጥራቱ የትምህርቱ እንትን ባይስፋፋ የነበረው በምትመለከትበት ጊዜ ኳሊቲ ከዚህ የተሻለ ነው። ስለዚህ በዚህኛው ቋንቋ ስለተማሩ በዛኛው ቋንቋ ስለተማሩ ነው የሚለው አሁን ሀገራችን ችግር ላይ ላለው ምክንያቱ አንዱ እሱ ሊሆን አይችልም። ምክንያቱም በአማርኛ እኮ በትክክለኛ የሚጽፍ ሰው ለማግኘት ይከብድሃል። ሀሳብ እኮ ይሸራሸራል። አንተ እውቀቱ ካለህ ለምሳሌ በእንግሊዝኛ እውቀትን ከተማርከው በአማርኛ ወስደህ ልጻፈው ብትል እምቢ አይልም። ትንሽ ጊዜ ሊፈጅብህ ይችላል እንጂ በአማርኛ ካወቅከው ሌላ ቋንቋ ብትማር፣ ኦሮምኛ ብትማር፣ ወይ ፈረንሳይኛ ብትማር፣ ሌላኛውም ቋንቋ ብታውቀው እውቀትህ ይሸጋገራል። እውቀት ከቋንቋ ጋር ዝም ብሎ ጭልም ብሎ የሚጠፋ አይደለም ወይም ከቋንቋ ጋር ብቻ የሚያያዝ አይደለም። በአጠቃላይ ደረጃ ስትመለከቱ ለትምህርት ጥራቱ ማሻሻል በራስ ቋንቋ መማር ሀገርን ያሳድጋሉ። ምን ጥያቄ የለውም፣ ያሳድጋል። ከዚህ በፊትም ይህን ጉዳይ አላውቅም፣ ከአንተ ጋር ይሁን ከሌላ ጋር በጣም ተወያይተንበታል። በራስ ቋንቋ ማስተማር ጥያቄ የለውም፣ አገርን ያሳድጋል፣ ትምህርት ጥራትንም ያሻሽላል። ግን እኛ ሀገር አሁን ባለው ሁኔታ ላይ በራስ ቋንቋ የመማር እና ያለመማር አይደለም ኢፌክት ያለው እንደውም አንድ ጊዜ አንድ ምስት ነገር ትዝ አለኝ ስትናገር አንድ በኢትዮጵያ ቋንቋዎች ውስጥ የሚያስተምር የአማርኛ ትምህርት ላይ ሶስተኛ ዓመት ያለች ተማሪ አጋጠመኝ አለ እና የሆነ ጽሑፍ ጻፉ ብሎ ሰጥቷቸው የፊደል ስህተት ያገኛል፣ እና የፊደል ስህተትን በሚያገኝበት ጊዜ ቃንቂ ነው ምናምን አድርጋ ትጽፋለች፣ አለ ይጽፋል፣ አላ በእነሱ ላይ ብቻ ሳይሆን ሌሎችን ፊደሎች አሉ ይመስለኛል። ጊዜው ስለረዘመ ረሳሁት እንጂ ከዛ እንደገና እንዲህ ነገር ተደጋገመብኝ። ዝም ብሎ የመሳሳት ነገር ሳይሆን አለማወቅም ሊሆን ይችላል ብዬ ክፍል ውስጥ የተባለውን ሰው ጠየቅኩት አለ ስጠይቀው ፊደሉን ለይቶ አውቅም አለ ኢማጂን አሁን ይህን አስበው ሶስተኛ ዓመት ያለ በአማርኛ ቋንቋ የሚሰለጥን ሰው የአማርኛውን ፊደል ገበታ በትክክል የማውቅ ማለት ነው ይህ ከቋንቋ ጋር ታያይዘ አለ ታያይዘው በቋንቋ ሆነ እየተማረ ያለው ሶስተኛ ዓመት ዩኒቨርሲቲ ፊደል የማይለየ ሰው እንዴት ይገባል እኛ ድሮ ስናውቅ የቄስ ትምህርት ቤቶች ፊደል ሳትለይ እንትና አትገባል አሁን መዋለ ሕጻናት አለ መዋለ ሕጻናት ውስጥ አልነበርኩም። ቄስ ትምህርት ቤቶች ውስጥ ራሱ ፊደል ለይተህ ነው አንደኛ ክፍል የምንገባው። አንደኛ ክፍል ሆኖ ፊደል የማይለይ ሰው አልነበረም። በዩኒቨርሲቲ ደረጃ ሶስተኛ ዓመት ደረጃ የእንግሊዝኛ ተማሪ አይደለም አማርኛ ቋንቋ ተማሪ ሆኖ ትክክለኛ ፊደሎችን መለየት የማይችል ከሆነ ምን ማለት ነው? ምን ከቋንቋ ጋር እያይዘዋል ሁ አፉን የፈታበት የሚናገርበት ምን የሚለው እና ምን አይነት ሲስተም እንዳለን ዘላይ እንትን ያስደነግታል። እና አሁን ስለ በአማርኛ እናስተምሮ እናስተምረው የሚለው ደረጃ ላይ የደረስንም አይመስለኝም። መጀመሪያ ኳሊቲውን እናስተካክለና ከዛ በኋላ አሁን ባለበት እንኳን ሁኔታ እያለ ከዛ ልንወርድ እንችላለን። ወደ ወረዳ ራሳችን ቋንቋ ልንመጣ እንችላለን። እሱ ምንም ጥያቄ የለውም። በዓለማችን ላይ አደጉ የምትላቸውን በሙሉ ሀገሮች ብትመለከት በራሳቸው ቋንቋ የሚጠቀሙ ናቸው። የሌላን ቋንቋ ኮፒ አድርገው አይደለም። ምናልባት አሁን እናንተ አውስትራሊያን ብትመጣ፣ ፈረንጆች፣ እንግሊዞች ስለመጡ ነው። ካናዳን ብትመጣ፣ የሌላው ዓለም ላይ ራሳቸው በራሳቸው ሰዎቹ ማይግሬት ስላደረጉ ነው። አሜሪካን ብትመጣ እንደዛ ነው። ከዛ ውጭ ግን ኢሮፕ ብትመስል ጀርመን ጀርመን ነው፣ በራሱ ነው። ጣሊያን ጣሊያን ነው። ስፔን ስፓኒሽ ነው። እንግሊዝ እንግሊዝ ነው። እያንዳንዱ የራሱን ቋንቋ ነው። ጃፓን ብትሄድ እንግሊዝኛን አይደለም ምን የሚያደርግልህ በጃፓን ነው። ጃፓን ያደገችበትን ሁኔታ ተመልከት፣ ቻይናን ተመልከት። አሁን ያነሳው ራስህ እና በአለማችን ላይ ትልቅ ደረጃ ያደረሱ እድገት ያመጡ የራሳቸውን ቋንቋ እየተጠቀሙ ነው። ግን አሁን ባለው ሁኔታ ላይ ለኢትዮጵያ ትምህርት ጥራት መውደቅ ትልቅ አስተዋጽኦ ያደረገው በቋንቋቸው አለመማራቸው ነው የሚለው የሚያስኬድ አይደለም፣ በጽሞ አይመስለኝም። በተለይም የትምህርት ፖሊሲ ቀረጻ ላይ ብዙ ጊዜ አዋኪ ሁኔታዎች የሚፈጠረው፣ በአካዳሚክ ነጻነትም ላይ እንደዚሁ አሉታዊ ተጽዕኖ የሚያሳድረው ጉዳይ ቢሆን የፖለቲካና የዩኒቨርሲቲ የትምህርት አስተዳደር ውስጥ ጣልቃ ገብነት አልፎም ተጽዕኖ አሳዳሪነት ያ አንድ ችግር ተደርጎ ይወሰዳል። ፖለቲካውና የአካዳሚክ ነጻነቱ ወይም ደግሞ አስተዳደሩ ሁለቱ ተለይተው ነጻ በሆነ መንገድ ዩኒቨርሲቲዎች ወይም ከፍተኛ ትምህርት ተቋሞች ትምህርት ተኮር ላይ እና ምርምር ስራ ላይ ብቻ ያተኮረ ስራ እንዲሰራ ትምህርት ፖሊሲዎችም ስርዓተ ትምህርቱም በዛ መልክ ካልተቀረጸ አሁንም የረባ ፖሊሲ ግብር ላይ መዋል ያስቸግራል፣ የሚል አታያዮች ይሰነዝራሉ። በዩኒቨርሲቲ ህይወት ውስጥ አገር ቤት ስለነበሩ ከቀድሞ ተሞክሮ እና አሁን ከባህር አርማዶ መሆነ ከማያቸው አኳያ በተለይም በአርማዶ ያሉ ዩኒቨርሲቲዎች ውስጥ ካላቸው ነጻነት አኳያ በምን መልክ ያነጻጽሩታል? ይህ ችግር ካልተፈታስ የሚያሳድራቸው ዘላቂ ያሉታዊ ተጽዕኖዎች ምን ይሆናሉ? ለትምህርት ጥራት እኳ አንደኛው ራሱ መውደቁ ምክንያቱ እሱ ነው ሆነ ለመናገር ከሆነ አንደኛ መንግስት፣ ድሮ የደርግ ጊዜ ይሻላል እኮ ደርግ ጊዜ የዩኒቨርሲቲ ሶስት ሰው ትምህርትና ከሶስቱ አንደኛውን ይመድብልሃል በፕሬዚዳንት ደረጃ። ከዛ ውጭ ወርዶ በእያንዳንዱ ዲፓርትመንት ውስጥ ወይም በእያንዳንዱ ፋካልቲ ውስጥ ገብቶ ዲፓርትመንት ወይም የፋካልቲ ሄድ ወይም ኢቭን ዲፓርትመንት እንትን የሆነ የፋካልቲ ሄድ አይመድብም። ምናልባት ከዛው ጋር የተያያዘ የኢሰፓ መዋቅር ውስጥ ያለ አንድ ተቆጣጣሪ ነገር እሱ ሊያደርግልህ ይችላል። እሱ ዋቴቨር። እሱ ሌላ ጉዳይ ነው። የትምህርት ጉዳይ ውስጥ ገብቶ ትምህርት የሚፈተፍት አይደለም። አሁን እኮ እጅግ በጣም ነው። እኔ ራሴ አዲስ ዩኒቨርሲቲ በነበርኩበት ጊዜ ተሿሚዎች ከንትን ነው። ሌላው እጅግ የሚያሳዝነው እና ዩኒቨርሲቲ ራሱ ጥራት እየወደመ ለነበረበት እ በተለይ አዲስ ዩኒቨርሲቲ ባለበት፣ ስለ አዲስ አበባ ዩኒቨርሲቲ ማውራት ይችላለሁ። ባለነበርኩበት ወቅት የአስተዳደር መዋቅር ነበረ። ለምሳሌ አስተዳደር መዋቅር፣ ከአካዳሚ ውጭ ሌላ አስተዳደር መዋቅር አለ። የአስተዳደር አስተዳደር መዋቅሩ የሚተዳደርበት በሲፒኤ ነው። ይሄ በሲፒኤ ሕግ መሰረት ይተዳደራል። ምክንያቱም በዛ ውስጥ አስገብተህ ሰራውን ለማትችል እንዳለ ፖለቲከኞችን አንጥተው አዳዲስ መዋቅሮች ተከፍተው ተቀምጠው ነበር። የበጀት ክፍል ኃላፊ ወይም የበጀትና ምናምን ብሎ ፈጥሮ ልቁጭ ያደርግልሃል። ሌላው ሰራተኛ ምናልባት አምስት መቶ ብር እያገኘ በነበረበት ሰዓት ላይ ይሄኛው ሶስት ሺ እና አራት ሺ ብር ይከፈለዋል። ፒኤችዲ ሁለት ሺ በነበረበት ሰዓት ላይ እኮ ምንም ዲግሪ የሌለው እና ምንም ምንም ነገር የሌለው ሰው የሆነ ቦታ ላይ ኃላፊነት ሰጥተህ አስር ሺ ብር የሚከፈለው ነበር አዲስ ዩኒቨርሲቲ ውስጥ። ይሄ እንደዚህ አይነት ጣልቃ ገብነት የራስን ፖለቲካ ሰዎችን ኦኬ አስገባ በሌላ መልክ በሰላይ ማድርግ ቴቨር ግን ሲስተሙን እና እንደዚህ ማበላሸቱ በጣም ከባድ ነው። ትምህርት ላይ መንግስት ትኩረት ቢያደርግበት፣ በተለይ ከዩኒቨርሲቲ ፕሬዚዳንቶችን ራሱ ባይሾው፣ እውነት ለመናገር ከሆነ ምን አለ ዩኒቨርሲቲው ራሱ ፕሬዚዳንቶችን ቢሾው፣ ተጠያቂነት ያላቸው ከዩኒቨርሲቲ ፕሬዚዳንትነታቸውም ሲወርዱ በደስታ እዛው ዩኒቨርሲቲ ውስጥ ማስተማሪ ይሆኑ ሊቀጥሉ የሚችሉ ልክ ዩኒቨርሲቲ ውስጥ ፕሬዚዳንትነት ሲወርዱ ሌላው ሰው ይጠላቸዋል ብለ አባረ ወይ አምባሳደር ምናምን አድርገ የምትልቀው ሳይሆን እዛ ዩኒቨርሲቲ ውስጥ ራሱ ገብቶ ሊቀትል የሚችል ሊሰራ የሚችል የነኛ አይነቱ ማድረጉ ይሄ ምንም ምንም ጥያቄ የለው። መንግስት ይህን ካላደረገ ዝም ብሎ ትምህርት ስርዓት አሻሽላለሁ ብሎ የሚያወራበት ነገር አፍ እንዲኖረው አይችልም። የፖለቲካ ሰዎችን አሁን መድባለሁ ይን በየአካባቢው ላይ በምትሄድበት ጊዜ ኃላፊ አድርጎ የሚመድበው የዛን አካባቢ ነው። ምን ግንኙነት አለው ከትምህርት ጋር? በተለይ ሃይር ኤጁኬሽን በተቻለ መጠን ምንድነው ዳይቨርሲፋይድ ማድረግ ያስፈልጋል። እውቀት እኮ የሚገኘው ከስብጥር ነው እዛው አስተዳደሩንም አስተማሪውንም ምኑንም ሎካላይዝ ካደረገው አድሚኒስትሬሽኑን እዛው የምታደርገው ከሆነ ምንድነው ዩኒቨርሲቲ የምንከፍተው ዩኒቨርሲቲ እ አያስፈልግም ለዛ እስከ ሃይስኩል ደረጃ ያለው ትምህርቱ በቂ ነው ይህን መንግስት በእርግጠኝነት ባልም አትሊስት ቁርጠኛ ሆኖ ትምህርት ጥራት እናሻሽላለሁ ካለ የመጀመሪያ ተግባሩ ነው ብዬ የማስበው። በዩኒቨርስቲ ውስጥ ጣልቃ መግባቱን ማቆም ነው። የፖለቲካ ሰዎችን በዩኒቨርስቲ ውስጥ መመደቡን ማቆም አለበት። እና እሱ አንድ ነገር ይመስለኛል። እንደ አንድ ምሳሌ ልጨምር እዚህ ላይ። በአንድ ወቅት ሴኔት ስብሰባ ነበር፣ አዲስ አበባ ዩኒቨርሲቲ ሴኔት ላይ ከውጭ እንደመጣው እዛ የገባሁበት ነው እና ከሚለኝ ምን ይላል የአንዱ ቫይስ ፕሬዚዳንት ይህን ያህል ሚሊየን ከዚህ ሀገር ብር ተሰጥቶን ሪሰርች የሚሰራበት እየጠፋ ገንዘቡ ልትመለስ እናደርገው ይላል። እንዲህ አልኩ። ይህ ውጭም ደረጃ አለ አይደለም የሚገኝ ብር አይደለም ይህን ያህል ብር ሌላ ሀገር ተመድቦ እንዴት ሪሰርች የሚሰራበት ሊጠፋ ይችላል? ብዬ በጣም እንትን አልኩና እንደገባው በእኔ ስር በነበሩ ሰዎች ላይ ዲፓርትመንቶች ውስጥ በተቻለ አንድ ፕሮፖዛል ራሴ የቀረጽ በዛ ፕሮፖዛል መሰረት ሌሎች ልጆች እንዲቀረጹ አድርጌ አይ ቲንክ ወደ ሰባት ነው ስምንት ፕሮፖዛሎች ቀርጸን በየዲፓርትመንቱ በነበሩ ላይ እነሱን ወስጄ ከሰውየው ጋር ለመወሰድ እንትን አልኩ። ሰውየው ጋር በቀጥታ የፈለጋችሁት ሰዓት ላይ ነው በሚልበት ሰዓት ላይ እዛ ስሄድ ምንድን ነው ያለኝ? ትቀልዳለህ እንደ ግርማ ነው ያለኝ። እኔም መስሎኝ ነው፣ ምንም ምንም ምንም ምንም እንትን አላልኩም። ይህ ሴኔት ስብሰባ ላይ ነው ያወራው። እነኛ ፕሮፖዛሎች ይ ስሄድ ሌላውን ተወና እንደዚህ የፖለቲካ መጫወቻ ነበር ያደረጉት። የፖለቲካ ሰዎችን ስትመድብ ችግሩ ያ ነው። እና በዚህ በኩል ላይ መንግስት ትኩረት የሚያደርግበት ይመስለኛል፣ የሚያስተካክለው ይመስለኛል። ለሱ አሁን ላነሳው ጥያቄ ምንም ጥያቄ በሌለው ሁኔታ የዩኒቨርስቲ ትምህርት ጥራትን ለማሻሻል የፖለቲካ መዋቅር ወይም ፖለቲከኞችን ዩኒቨርሲቲ ውስጥ መሾም ማቆም አለ። ዶክተር ግርማ አውግቸው ደመቀ፣ የስነ የስነልሳን ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ከሰ